Voice of America. ሀያ ሦስተኛው የአፍሪቃ ህብረት መሪዎች መደበኛ ጉባኤ ዛሬ በኢኳቶሪያል ጊኒ ሪፐብሊክ ማላቡ ተጀምሯል። የጉባኤው መሪ ቃል የግብርናና የምግብ ዋስትና ዓመት የሚል ነው። በጉባኤው ከአፍሪካ ርዕሰ መንግስታትና ርዕሳነ ብሔራት ሌላ የተለያዩ ሀገሮችና ዓለም አቀፍ ድርጅቶች መሪዎች እንደሚገኙ ታውቋል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በናይጄሪያ ጉብኝታቸው ወቅት ሽብርተኝነት በመላው ዓለም ላይ የጋረጠውን አደጋ በህብረት መመከት ግዴታ እንደሆነ አስታውቀዋል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በየስድስት ወሩ የሚካሄደው መደበኛው የአፍሪካ ህብረት መሪዎች ጉባኤ በዚህኛው ዓመት ይሄኛው ሁለተኛ መሆኑ ነው። በኢኳቶሪያል ጊኒ ሪፐብሊክ ማላዊ የሚካሄደው ሀያ ሶስተኛው የአፍሪካ ህብረት መሪዎች መደበኛ ጉባኤ መሪ ቃሉን የግብርናና የምግብ ዋስትና ዓመት ብለውታል። በዚህም የአፍሪካ ግብርና ለአፍሪካውያን ብልጽግናና የተሻለ አኗኗር ይበጅ ዘንድ የሚገኙ እድሎችን በሙሉ ሁሉን አቀፍ እድገትና ዘላቂ ልማት በሚያስገኝ መንገድ መለወጥ ዋና ግቡ እንደሆነ አስምሮበታል። በዚህ ጉባኤ ላይ ንግግር እንደሚያደርጉ ከሚጠበቁት መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አንዱ ሲሆኑ የጉባኤው የክብር እንግዳ የስፔኑ ፕሬዚዳንት ሚስተር ማሪያኖ ራሆይ ብሬይም እንደሚናገሩ የመሪዎች ጉባኤ ፕሮግራም ያስረዳል። መሪዎቹ ከሚመክሩባቸው የአጀንዳ ነጥቦች መካከል ደግሞ በመጪው ነሐሴ ወር ይካሄዳል ተብሎ የሚጠበቀው የአፍሪካ መሪዎችና የዩናይትድ ስቴትስ አሜሪካ ፕሬዚዳንት የጋራ ጉባኤ መሆኑንም ተመልክተዋል። በዚህ ጉባኤ እንደሚገኙ የሚጠበቁት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለሁለት ቀናት በናይጄሪያ ባካሄዱት የሥራ ጉብኝት ማጠቃለያ ላይ ከናይጄሪያ ፕሬዚዳንት ጉድላክ ጆናታን ጋር በአንድነቱ ነው በሰጡት ጋዜጣዊ መግለጫ ሽብርተኝነት በመላው ዓለም ላይ የጋረጠውን አደጋ በህብረት መመከት ግዴታ እንደሆነ አስታወቁ። አቶ ኃይለ ማርያም እንዳሉት ሽብርተኞች በአሁኑ ወቅት በተደጋጋሚ የአጥፍቶ ማጥፋት እርምጃ መውሰዳቸው የጥንካሬ ሳይሆን የመሸነፋቸውና ተስፋ የመቁረጣቸው ምልክት ነው። የአሸባሪዎች የገንዘብ ምንጭ ከነሱ ውጭ ባለው ዓለም ስለሆነም ይህንን የገንዘብ ምንጭ ለማድረግ መንግሥታት በኅብረት ሊሰሩ እንደሚገባም ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስገንዝበዋል። ጠቅላይ ሚኒስትሩ በናይጄሪያ የሁለት ቀን የሥራ ጉብኝት በአቡጃ ሲያደርጉ ከነበሩበት በአንዱ ቀን ማለትም ትናንት አሸባሪዎች ቦምብ አፈንድተው አያሌ ሰዎች መገደላቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ